ላልተወሰነ ጊዜ ቆሞ የነበረው ወደ አረብ ሀገሮች የሚደረገው የሥራ ጉዞ በመጪው ዓመት የመጀመሪያ ወራት እንደሚከፈት የሠራተኛና ማኅበራዊ ጉዳይ ሚኒስቴር አስታውቀዋል። እስክንድር ፍሬው የሚኒስቴር መሥሪያ ቤቱን የሕዝብ ግንኙነት ዳይሬክተር አቶ ግርማ ሸለመን አነጋግሯል። አሰራሩ እንደ ቀድሞ አይሆንም፣ ብለዋል አቶ ግርማ። የእስክንድር ዘገባ ይቀጥላል። በቤት ሰራተኝነትና በሌሎችም የሥራ መስኮች ለመቀጠር ወደ መካከለኛው ምስራቅ አገራት የሚሄዱ ኢትዮጵያውያን በርካታ ናቸው። እናም እነዚህ የአረብ አገራት የኢትዮጵያውያኑ መዳረሻ ሆነው ቆይተዋል። በ2001 ዓ ም በወጣው የግል ሥራና ሰራተኛ ማገናኘት አዋጅ ቁጥር 632 መሠረት የሚንቀሳቀሱ ከአራት መቶ በላይ ኤጀንሲዎችም ኢትዮጵያውያኑን ወደ መካከለኛው ምስራቅ በመላክ ሥራ ላይ ተሰማርተው ነበር። በህጋዊ መንገድ ከተቋቋሙት ኤጀንሲዎች ሰዎች በተጨማሪ በህገ ወጥ መንገድ የሚጓዙት ለአደጋ የሚጋለጡትን በርካታ ናቸው። በእነዚህ ዜጎች ላይ የሚደርሰው እንግልትና በደልም ለጆሮ አዲስ አይደለም። ይህንኑ መነሻ ያደረገው የኢትዮጵያ መንግስት ወደ እነዚህ የአረብ አገራት የሚሄዱ የስራ ስምሪት ጉዞዎችን ካገደ ከአንድ አመት በላይ ተቆጥሯል። በዚህ ጊዜ ውስጥም የዜጎችን ደህንነት የበለጠ ያስጠብቃሉ የተባሉ ሁለት አዋጆች ሲረቀቁ ቆይተዋል። አንደኛው አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽረቁን የሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ግርማ ሸለመ ለቪኦኤ አስታውሰዋል። በቅርቡ በፍትህ ሚኒስቴር ተዘጋጅቶ የጸደቀ አዋጅ ያለ ይህም አዋጅ የ ህገወጥ የሰዎች ዝውውርና ስደትን ለመከላከል የሚያስችል አዋጅ ማለት ነው። ይሄ በቅርቡ ሰኔ ሀያ ስድስት አካባቢ ለህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ጸድቆ ስራ ላይም እንዲውል ተደርጓል። ይሄ አዋጅ በህገወጥ የሰዎች ዝውውር አዘዋዋሪዎች ላይ ከፍተኛ ቅጣት የሚጥል ነው። እስከ ሞት ድረስ እስከ ሞት ድረስ እስከ ሞት ፍርድ እስከ ሞት ፍርድ ድረስ የሚያስችል አዋጅ ጸድቆ ስራ ላይ ውሏል። ከሁለት ሺህ አንድ ዓመተ ምህረት ጀምሮ ሲሰራበት የቆየውንና የግል ስራና ሰራተኛ ማገናኘት አዋጅ የሚባለውን የሚተካው አዲሱ የውጭ ሀገር የስራ ስምሪት አዋጅ ደግሞ በሚቀጥለው አመት መጀመሪያ እንደሚጸድቅ አቶ ግርማ ጠቁመዋል። የስራ ስምሪትን በቀጥታ የሚመለከተው ይሄኛው አዋጅ መጓዝ ለሚፈልጉ ዜጎች መስፈርቶችን እንደሚያስቀምጥም አብራር ተዋል ይሄ አዋጁ አዲሱ አዋጅ በዋናነት ከስልጠና ጋር ተያይዞ ለዜጎቻችን ምን አይነት ስልጠና ማግኘት አለባቸው። ቀደም ሲል በነበረው አዋጅ ይሰጥ የነበረው ስልጠና በጣም አጭር ነው። ስልጠና ሳይሆን የቅድመ ጉዞ ገለጻ ፕሪ ዲፓርቸር ኦሪንቴሽን የምትባለች እሷም፣ የግማሽ ቀን ገለጻ ነች፣ የማስተዋወቅ ነው። ነገር ግን በአሁኑ ሰዓት ቢያንስ ከአንድ ወር እስከ ሶስት ወር የሚዘልቅ በሁለት መስኮት ዘርፎች ማለትም በሃውስ ኪፒንግ እና በኬር ጊቪንግ ላይ የስልጠና በቤት አያያዝ ና በህጻናት እንክብካቤ ነው። ከህጻናት ሊሆን ይችላል አረጋዊና አረጋዊያት ሊሆን ይችላል። በእነዚህ እንክብካቤ ላይ ስልጠና የመስጠት የሚሰጥ ስልጠና ነው የተዘጋጀው እየተዘጋጀ ያለው በተለይ በአራቱ ክልሎች ማለትም በአማራ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦች ና በትግራይ በተለይ እነዚህ አካባቢ ስደት የሚበዛበት የውጭ ሀገር የስራ ስምሪት የሚበዛበት ከመሆኑ ጋር ተያይዞ በእነዚህ አራቱ ክልሎችና በሁለቱ ከተማ መስተዳድሮች በድሬዳዋና አዲስ አበባ ለመስጠት የተለያዩ ከትምህርት ሚኒስቴርና ቴክኒክና ሙያ ማሰልጠኛ ተቋም ጋር በሙሉ ካሪኩለም ተቀርጿል። ሥርዓተ ትምህርት ትምህርት ተቀርጾ ዜጎቻችን ከዚህ ቀደም የነበሩ ባለመማራቸው ሰልጥኖ ባለመሄዳቸው ከአሰሪዎቻቸው ጋር የማይስማሙበት ሁኔታ ነው የነበረው። አሰሪው ለሚከፍለው ክፍያ ተመጣጣኝ ስራ ነው የሚፈልገው። ሰልጥኖ ካለመሄዳቸው ደግሞ ከአስተዳዳሪዎቻቸው ጋር የማይገናኝ የማይስማሙበት ሁኔታ ነው የነበረው። እዚህ ላይ ግን አቶ ግርማ ስልጠናው የሚሰጠው አሁን ገለጻው የሚሰጠው በእናንተ እንደነበረ አስታውሳለሁ፣ በሰራተኛና ማህበራዊ ጉዳይ ሚኒስቴር ነው። የግማሽ ቀን ገለጻ ይሰጣቸው የነበረው ወደ ተለያዩ የመካከለኛ ምስራቅ ሀገራት የሚሄዱ ኢትዮጵያውያን፣ በአብዛኛው ሴቶች እና፣ አሁን ግን በአዲሱ አዋጅ መሰረት ስልጠናውን የሚሰጠው ወይ እናንተ መስሪያ ቤት ሆኖ ይቀጥላል ወይስ ቅድም ያሏቸው ከአራት መቶ በላይ ኤጀንሲዎች ብለዋል፣ እርግጥ እንደገና መመዝገብ እንዳለባቸውም ሰምተናል። ማን ነው የሚሰጠው ይህን ስልጠና? የሆነው ፈቃድ የሚያወጡ ኤጀንሲዎች በራሳቸው የሚሰጡ ስልጠና ይኖራል። የሚልኩትን ሰው መብቱ፣ ደህንነቱ፣ ክብሩ እንዲጠበቅ በሰላም ሄዶ ሰርቶ እንዲመለስ ኤጀንሲው በራሱ የሚሰጣቸው ስልጠናዎች፣ የሚሰጣቸው ምክሮች በራሱ ይኖራል። ነገር ግን እንደ መንግስት ዜጎቻችን ወደ ተለያዩ የአረብ ሀገራት፣ መካከለኛው የምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅተዋል። በእነዚህ ክልሎች ባሉ ቴክኒክ እና ሙያ ተቋማት ነው ስልጠናው የሚሰጠው። በእነዚህ ቅድም በጠቀስኳቸው በአራቱ ክልሎች እና በሁለቱ ከተማ መስተዳድሮች ባሉ ቴክኒክ እና ሙያ ተቋማት በካሪኩለሙ መሰረት ይሰለጥናሉ። እነዚህ ልጆች ሰለጠኑ ማለት እንደ መንግስት በቀጥታ ውጪ ለመላክም አይደለም። ይህም ወደ ተለያዩ የአረብ ሀገራት በሚሄዱበት ጊዜ ሰልጥኖ የማይሄዱ አንዱ ሆነው ነገር ግን በሀገር ውስጥም በዚህ መስክ በሚፈጠሩ ስራ እንዲሳተፉ ለማድረግም ጭምር ነው። ሶ እነዚህ ልጆች በሚሰለጥኑበት ጊዜ ከሌሎች ተቋማት ጋር የስራ አፓረንት ይወጣሉ። ተግባር ላይ ልምምድ የተግባር ላይ ልምምድ በሚወጡበት ጊዜ እዛው ሊቀጠሩ የሚችሉበት ሁኔታ ይኖራል። እዛው የሚቀሩበት ሁኔታ ሊኖር ይችላል። ከ የስራ እንትን በመፍጠር የማገነ በማገናኘት ይኖራሉ። ዞሮ ዞሮ ስልጠናው Ya, apa mungkin nak ተቋማት በአሰልጣኞች አማካኝነት የሚሰጥ ይሆናል። በኢትዮጵያ መደበኛ ትምህርት ውስጥ እስከዚህ ክፍል እየተማረች የሚላለው ለምሳሌ አዋጁ ደሞዛቸው ይታያል፣ የትምህርት ደረጃቸው ይጠቀሳል፣ የስልጠና ሁኔታዎች ይኖራሉ። በአጠቃላይ የዜጎቻችንን መብት፣ ደህንነት፣ ክብር ሊያስጠብቁ የሚችሉ ነገሮች እንዲያቅፍ ተደርጎ ነው አዋጁ የተዘጋጀ። ለስራ ስምሪት እንደሚሄዱት ኢትዮጵያውያን ሁሉ እነርሱን የሚልኩት ኤጀንሲዎችም ተጨማሪ ፍርቶችን እንዲያሟሉ አዋጁ ይጠይቃል። ይኸው የውጭ ሀገር የስራ ስምሪት አዋጅ በህዝብ ተወካዮች ምክር ቤት ሲታይ መቆየቱንና በመጪው የሁለት ሺህ ስምንት ዓመተ ምህረት መጀመሪያ ይጸድቃል ተብሎ እንደሚጠበቅ አቶ ግርማ ጠቁመዋል። በዚሁ በሁለት ሺህ ስምንት ዓመተ ምህረት የመጀመሪያ ወራትም ወደ አረብ ሀገራት የሚደረገው የስራ ስምሪት ጉዞ እንደገና እንደሚጀመር አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ